i የ2009 ዓመተ ምህረት የቀን ገቢ ግምት የተጋነነና ትርፍና ኪሳራችንን ግምት ውስጥ ያላስገባ ነው ያሉት የአዲስ አበባ ግብር ከፋዮች ማማረራቸውን ቀጥለዋል። የቀን ገቢ ግምቱ በትክክል መሰራቱን የሚገልጸው የገቢዎችና ጉምሩክ ባለስልጣን በበኩሉ የተጋነነ ግምት ካለ ግን እንደሚስተካከል አስታውቋል። እስክንድር ፍሬው ተከታዩን ዘገባ አስተላልፏል። እንዲህ አይነት ቅሬታ የተነሳበት የቀን ገቢ ግምት አይቻለውም ብለዋል የንግድ ስራ ላይ የተሰማሩ አንድ የአዲስ አበባ ነዋሪ አነስተኛ ሱቆች ወደሚበዙበት የከተማዋ መንደር ለደቂቃዎች ጎራ ማለት ብቻውን የቅሬታውን ስፋት ለመረዳት ያስችላል። የራሷ መጋገሪያ የሌላትና ዳቦ ከሌሎች እየገዛች የምትሸጠው አሰገደች አለሙ በዚህ የንግድ ስራ ላይ ከተሰማራች ጥቂት ዓመታት ተቆጥረዋል። አዲስ አበባ ቁራኤል ቤተክርስቲያን አካባቢ በተመለከትኩት አነስተኛ ሱቅ የምትነግደው አሰገደች እንደምትለው ትርፍና ኪሳራዋ በግልጽ የሚታወቅ ነው። የቀን ገቢ ግምት የሰሩት ሰዎች ያስቀመጡት ግን እውነታውን እንደማያንጸባረቅ ትናገራለች። ከሌሎች እየገዛው በቀን ሶስት መቶ ዳቦ ያመጡልኛል። ለሶስት መቶ ዳቦ ፌስታል ራሳቸው ናቸው የሚያመጡልኝ። በሶስት መቶ ዳቦ ሶስት መቶ ዘጠና ብር ይሸጣል። ሶስት መቶ ዘጠና ብር ይሸጣል። ለእኔ ስንት ታገኛለሁ? አርባ አምስት ብር አገኛለሁ። በቀን በአንድ ቀን አርባ አምስት ብር ያገኛለሁ። ስለዚህ ሶስት መቶ አርባ አምስት ብሩ የዳቦ ቤቶቹ ይሆናል። እነዚህ ዶናት፣ ቦንቦዲኖ፣ ብስኩትና ጣፋጭ አለ እነሱ ፌስታል ስለሚያመጡልኝ፣ ለነሱ ይሸጥላቸዋለሁ። በአንድ ምክንያት የተበላሸውን ዳቦ ለቁርሴ ከሰጡኝም ለሚሳ ለኔ ይሆናል፣ ወይንም ደግሞ ቆጥሬ መልስላቸዋለሁ። በኔም በትርፉ ይቀነሳል በ45ቱ ብር በነሱም በ395 ብር ይቀነሳል። ግን መልሱ ሲመጣ ያመጣልን በቀን የምናገኘው 2000 ብር ነው። የመጣብን ግብሩን ስናሰራው ደግሞ 26 ሺ ብር 606 ብር ከሳንቲም ቤት ነው የመጣልን። በአመት በአመት ማለት ነው። የዛሬ አስር አመት የተከፈተ አነስተኛ የሸቀጣሸቀጥ ሱቅ ባለቤት የሆኑ ወይዘሮም ተመሳሳይ ሀሳብ አንጸባርቀዋል። እኛ በቀን መቶ ብር ከሰራን ተመስገን ብለን የምናድርበት ሰቦት ነው ያለን። ግን የተገመጠብኝ ሁለት ሺ አምስት መቶ ብር ነው በምን በቀን በቀን 2500 ይሰራሉ ተብሎ ነው። አዎ፣ እንደዛ ተብዬ ነው የተገመተብኝ። ሁለተኛ ነገር ደግሞ የአመታዊ ግብሩ ደግሞ 26000 ብር ነው የተጠየኩት። ይሄ ትምህርት ልጅ፣ አለ ቤተሰብ ቤክራ ያለብኝ ስንት ወጪ አለ እና ይሄ አቅምን ነው ያገናዘበ አይደለም። አስተያየት ቢደረግልን ብለን ቅሬታ አቅርበናል፣ ግን አስተያየት አልመጣልን እስካሁን ድረስ። ገና የቅሬታውን መልስም አላወቃችሁ አላወቅ ነው ገና በመጠባበቅ ላይ ነው። አዲሱ ግምት የሚያስከትለው ግብር ከዚህ በፊት ከምንከፍለው ሁለት እና ሶስት እጥፍ ብቻ ቢሆን ኖሮ አንገረመም ነበር ብለዋል ወይዘሮዋ። የጨመረበት መጠን እጅግ ከፍተኛ መሆኑን በንጽጽር በማብራራት አሁን ከአቅማችን በላይ ነው የተጫነበት እንዴት እንደሚሆን ነው በፊት ከሚከፍሉት። እርሶ ለምሳሌ አሁን ሱቆ ሳየው እንግዲህ አነስተኛ የሸቀጣሸቀጥ ሸቀጥ ሱቅ ነው የምትባለው እቺ ሱቅ። በዚህ አካባቢ ካሉት ማንጻር ሲታይ ያው አነስተኛ የሸቀጣ ሸቀጥ ሱቆች ናቸው ያሉት እዚህ ይመስለኛል። ስንት ነበር የሚከፍሉት እስካሁን? አሁን በስንት እጥፍ አደገ? አሁን የተጠየቁት አሁን በፊት እኔ የምከፍለው 1171 ብር ነበር። በአመት ማለት ነው፣ በአመት ማለት ነው ግብሩን የሚገብረው። አሁን በጣም ጨምሮ ሀያ ስድስት ሺህ ብር ማለት እስቲ ምን እንደሚሆን እኔ አላውቅም። ምን አይነት እቃ ብዬ ነው እንደዚህ የሚገመትብኝ? ከሰው የተለየ እቃም አልያዝኩም የለኝም ምቃ ከሰፈሩ ደግሞ አነስተኛ ሱቅ የኔ ነው። ስነሳኔው እውነቴን ነው የምልህ፣ በሁለት መቶ ብር ነው የተነሳሁት። ዛሬ የቀን እኮ በአንድ ብር ሁለት ብር የተባባልን ሰፈር ላይ እየተጣጣልን ዛሬ እዚህ ጋ የደረስነው ማለት ነው። ግን ይሄን ያህል የሚሆን ምቃ የለኝም። ሱቅ ውስጥ አስር ሺህ ብር እንኳን አይሞላም የምታይ እቃ ነው። አሁን አይ ነው ለስንት ዓመት አንድ ሺህ አንድ መቶ ብር ከፈሉ? የስድስት ዓመት። ላለፉት ስድስት ዓመታት አንድ ሺ አንድ መቶ ነበር የሚከፍሉት። ስንት አመቱ ነው ይሄ ሱቅ? ይሄ ሱቅ አሁን አስር አመቱ ነው። ከ4 አመት ስንት ነበር የሚከፍሉት? ገና ምን ሰዓት ነበር ያለው? እኔ ያኔ አልነበርኩም እህቴ ነበር ምሰራበት እዛ ነበር። እና አሁን 6 አመቱ እንደዛ ከፍያ ያለው። አሁን ደግሞ ሁለት እና አንድ እጅ አጥፎብን ቢመጣ ጥሩ ነበር። እና ምንድነው ኢትዮጵያዊነታችን ምንድነው እዚህ ጋር ተፍጨርጨረን ሰርተን እኮ እኛም ግዴታችን ነው ግብር መገበር፣ በአቅማችን እኮ መገበር አለብን። እኔ እውነቴን ነው የምልህ፣ አሁን ሁለት እጅ ቢያድግብኝ ደስ ብሎኝ ሰብዬ ከፍላለሁ ይሞላሉ። አሁን ካቅም ይበላይ ነው። እቃ እንኳን የለኝም 26000 ብር የሚሞላ እና ይህንን መንግስት ያስቀመጣቸው ትክክለኛ መረጃ ይዘው ከወረዱ ትክክለኛ መረጃ ለኛ ምን ነገር አለበት? አይ እንደዚህ ዝም ብሎ ለማግባባትና ነገር ለማርገብ ከሆነ ደግሞ ይህንን ነገር ማስተካከል አለበት። ቅሬታችንን ደሞ በሁለት ቀን ይፈታል ነበር የተባልነው። ቅሬታ በሁለት ቀን አልተፈታልንም። አሁን ቅሬታ የሰጠነው በ28 ነው። እስካሁን ድረስ የተነገረ ነገር የለም። በአምስት ቀን ብለውን ነበር። አሁን ደሞ ከ15 ቀን በኋላ እየተባለ ነው። እና ምንድን ነው እየተጠበቀችው እየተጠበቀና ያለ ነው። በተመሳሳይ የሸቀጣሸቀጥ ሱቅ ባለቤት የሆኑ ስማቸው እንዲገለጽ ያልፈለጉ አባትም አሁን እንዲከፍሉ የተጠየቁት ግብር በከፍተኛ ሁኔታ መጨመሩን ያብራራሉ። 2500 አካባቢ ነበር የሚከፍለው በአመት ማለት ነው። አዎ፣ እየጨመረ እየጨመረ እየተነሰ እየጨመረ ነው። ሄደው ያው ከነ ምናም አካባቢ ደርሳል እና ያው አሁን በስንት እጥፍ ጨመረ ማለት ነው ኧረ ምን ምን እጥፍ በጣም እንጂ አድጓል እንጂ ከምንም አይገናኝም እንጂ አሁን እኮ ገና ስድስት አይነት ዝርዝር አለ ማሽን ኦቨር ታክስ ምናምን ምናምን ልጹፎች ስድስት አይነት እሱ ገና ሳይደመር ነው እሱ ወደ ማሽኑ ሳንገባን ሀያ ስድስት ሺህ ምናምን ብር አለችኝ ድምር አለችኝ ማለት ነው ለስንት ዓመት 2500 ብር ይከፍሉ ነበር? ለስንት ዓመት? ስድስት ዓመት ምናምን። ከዛ በኋላ በርሶ እምነት ንግዶት ጨምሯል፣ እንቅስቃሴ ጨምሯል። ያው ምን እጨምራለሁ? ያው ልጆች እኛ ጨምረናል። ስራውም ያው ትንሽ ትንሽ ቢጨምርም እኛ ልጆች ጨምረናል። እናታችን እንረዳለን፣ አባት እንረዳለን፣ ልጆች ትምህርት ቤት አለ፣ የቤት ክራይ ቤት ክራይ እንከፍላለን። እና ይሄ ናይል በጣም ገጋን ነው። እሱ እንኳን ሁለት

ሰማኡ ደሊል አረብ እየተባሉ አዛውንት ነጋዴም ተመሳሳይ ምሬት አንጸባርቀዋል። ተሰምቶ የማይታወቀው ከባድ ድርጅት ትንሽ ሱቅ ነው፣ ትንሽ ሱቅ ነው። እኔ እኔን ቤቱን ዘግቼ ያው ልመና መሄድ ነው እንጂ ምንም አይነት ለመስራት ወይም ለመክፈል አቅምም የለኝም ቅሬታ አቅርበዋል። አሁን እርሱ አቅርበ ያለው ምን ይጠብቃሉ? ከቅሬታው ቅሬታ መንግስት፣ መቼም ችግራችን አይቶ አስታት እንደሚያደርግልን። እርግጠኛ ነኝ እየቀረቡ ያሉት ቅሬታዎች መነሻ በሁለት ሊከፈል እንደሚችል የኢትዮጵያ ገቢዎችና ጉምሩክ ባለስልጣን አስታውቋል። በባለስልጣኑ የአዲስ አበባ ታክስ ፕሮግራም ልማት ስራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራ እንደሚያምኑት ዋነኛው የቅሬታ ምንጭ የግንዛቤ እጥረት ነው። ይሄ የግንዛቤ እጥረት ምንድን ነው? የቀን ገቢ ግምትና ከዛ ግምት የሚከፈለውን ግብርና ታክስ አቀላቅሎ ማየት አለ። ለምሳሌ 450 ሺህ ብር ዓመታዊ ሽያጭ ያለው በተመሳሳይ መንገድ 450 ሺህ ብር ዓመታዊ ገቢ ሊኖረው እንደሚችል አድርጎ የማሰብ የግንዛቤ ክፍተት እንዳለ ተረድተናል። አንዱና ትልቁ ቅሬታ ይሄ ነው። አብዛኛው ቅሬታ የቀረበበት ይሄን ያህል እኔ ልከፍል አልችልም፣ 450 ሺህ ብር ልከፍል አልችልም፣ 90 ሺህ ብር ልከፍል አልችልም፣ እንዲህ አይነት ነገር ነው እየተደመጠ ያለው። በተጋነኑ የቀን ገቢ ግምቶች ምክንያት የተበደሉ ነጋዴዎች ሊኖሩ እንደሚችሉ ምክትል ዋና ዳይሬክተሯ ለአሜሪካ ድምጽ በሰጡት ቃለ ምልልስ ጠቅሰዋል። ያው ግምት ነው እና በግምት ሂደት አልፎ አልፎ የተጋነነ ደግሞ ሊኖር ይችላል ብለን እናስባለን። ትክክለኛ ተበድለው በትክክለኛ መስተካከል ያለበትም ሊኖር ይችላል ብለን ነው እየገመትን ያለ ነው። ከሁለቱ አቅጣጫ ነው እንግዲህ ችግሩ እየተነሳ ያለው። ሁለተኛ የገለጽኩት ችግር በተገቢ ጠርቶ ባስቀመጥ ነው። ቅሬታ የመፍታት ስርዓት ውስጥ እንዲፈታና እንዲስተካከል የማድረግ አቅጣጫ ነው የምንከተለው። የሚስተካከልላቸው ምን ያህሎቹ ናቸው? ለምሳሌ አንዳንዶቹ ሲናገሩ ይሄ እንግዲህ የቀን ገቢ ግምት የመጀመሪያው አይደለም። ሰሮ ለፍ ዘጠኝ እያወራን ስለሆነ ነው እንጂ አንዳንዶቹ በሰጡን አስተያየት ይህን ያህል ቅሬታ የቀረበበት የቀን ገቢ ግምት አመት አይተናናቅም ይላሉ። እና ምን ያህሎቹ ሊስተካከልላቸው ይችላል? አሁን ከነዚህ ውስጥ ተጋኗል በሚልም ይሄን ለመናገር ያስቸግራል። ምክንያቱም ቅሬታ የቀረበ ሁሉ ሊስተካከል ይችላል ማለት አይደለም። ቅሬታ ከቀረበ ውስጥ በትክክልም በመጋነን ከሆነ የቀረበውን መረጃ ታይቶ በማጥራት የሚሰራ ስራ ስለሆነ ገና ወደ ቅሬታ መፍታት ባልገባንበት ያቀረቡት ቅሬታ መረጃን በአግባቡ ባልፈተሽንበት ከተገመተው ግምት ውስጥ አስር ፐርሰንት እና ሀያ ፐርሰንቱ የማስተካከያ ስራ ሊሰራለት ይችላል ብሎ አስቀድሞ መናገር የሚቻል አይመስለኝም። የሚወስነው የቀረበው ቅሬታ ሳይሆን የቀረበው ቅሬታ ምን ያህል በተጨባጭ መረጃ ተደግፎ ቀርቧል፣ ምን ያህል አሳማኝ ነው፣ ትክክለኛ ቅሬታ ነው ወይስ አይደለም አይደለም የሚለው ነገር ነው የሚወስነው። ትክክለኛና ተገቢ ቅሬታ ከሆነ የፈለገው አይነት ፐርሰንት ይሁን የተሳተ ነገር ነው፣ የተሳተውን ነገር ማስተካከል አለብን ብለን እናስባለን። መቼ ትጀምራላችሁ ቅሬታ ማጣራቱን? እንግዲህ ቅሬታ እያየን ያለ ነው። እስካሁን ድረስ ያደረግነው በየወረዳው ቅሬታ ያላቸውን በቅሬታ ማቅረቢያ ፎርም መሰረት መረጃውን እየሰበሰብን ነው ያለ ነው። አሁን ቅሬታውን በሶስት መንገድ ነው ለመስራት እያሰብን ያለ ነው። መጀመሪያ ዝቅተኛዎቹ የደረጃ የውሃ ግብር ከፋዮች የቀረበውን ቅሬታ በየወረዳው አደራጅተን የማየት የመመልከት ስራ ነው የምንሰራው። ቀጥሎ ደግሞ ደረጃ ለውጥ ያደረጉ አሉ። የደረጃ ለውጥ ማለት አሁን ወደ ደረጃ ላይ የተሸጋገሩ ወደ ከሀመር ውሃ ሊሆን ይችላል ከለ ሊሆን ይችላል ሽግግሩ። ደረጃ ለውጥ ያመጡትን ደግሞ በሁለት መንገድ ከፍለን ቅሬታቸውን ለማየት እየተዘጋጀን ያለ ነው። በአንድ በኩል የደረጃ ለን ከደረጃ ሀመር ውሃ ቀጥሎ የማየት ስራ እንሰራለን። ከዛ ቀጥሎ ደግሞ የደረጃ ሀሌታ ውሃ ግብር ከፋይን መረጃቸውን አደራጅተን ቅሬታቸውን የመመልከት ስራ እንሰራለን። የተደራጀው የገማች ኮሚቴ ከገቢ ከንግድና ከፋይናንስ ዘርፎች የተውጣጣ መሆኑን የገለጹት ወይዘሮ ነጻነት ለኮሚቴው አባላትም ዝርዝር ስልጠና መሰጠቱን አመልክተዋል። በደንብ አዘጋጅተን ነው ወደ ግምቱ ስራ ያስገባ ናቸው ሲሉ ነው የተናገሩት። ፍትሐዊነትን የሳተና በትክክለኛ መረጃ ላይ ያልተመሰረተ የቀን ገቢ ግምት እንዳይገመት የሚያግዝ ስልት መዘጋጀቱንም ጠቁመዋል። በዚህም መሰረት ከገማጭ ኮሚቴ ስር መረጃ የሚሰበስብ የኢንስፔክሽን ኮሚቴ መሰማራቱን ነው የጠቆሙት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ